ጥያቄ ዐሥራ አራት ወደ ቤት ሲገቡ የሚባለው ዚክር ምንድን ነው? ብስም ላህ ወለጅና ወብስም ላህ ኸረጅና ወዐላ ረቢና ተወከልና። ትርጉሙም በአላህ ስም ወደ ቤት ገባን፣ በአላህም ስም ወጣን፣ የምንመካውም በአላህ ነው ማለት ነው። ከዚያም ቤተሰቡን ሰላምታ ይስጥ። አቡ ዳውድ ዘግበውታል።